የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች ቡድን ደቡብ ወሎ ዞን ወረባቦ ወረዳ ውስጥ በቆዩባቸው ቀናት ሰላማዊ ሰዎችን በወል ገድለዋል ሲሉ የአካባቢው ባለሥልጣናት ተናግረዋል። በሌላ በኩል የህወሀት ቃል አቀባይ ታጣቂዎቹ በሚወነጀሉበት በዚህ ክስ ወዲያውኑ ማስተባበያ ባይሰጡም ከዚህ ቀደም በተመሳሳይ ሰላማዊ ሰዎችን በመግደል የሚቀርብባቸውን ውንጀላ በተመለከተ ተዋጊዎቻችን ሲቪሎችን ገድለዋል የሚለውን ውንጀላ አጥብቀን እናስተባብላለን ሲሉ የድርጅቱ ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ መግለጻቸው ይታወሳል። በሌላ በኩል ደስ የሚገኘው ዘጋቢያችን መስፍን አራጌ በጸጥታ ችግር ምክንያት ወደ አካባቢው መጠጋት መጠጋትና በስልክና የኢንተርኔት ችግር ምክንያት ተጨማሪ መረጃዎችን ማግኘት እንዳልቻለ ጠቅሶ የቤተሰቦቻቸው አባላት እንደተገደሉባቸው የገለጹ በስፍራው ለተገኙ የሀገር ውስጥ ጋዜጠኞች የሰጡትን የድምፅ አስተያየት ታማኝ ከሆኑ ምንጮቹ እንዳጎኘው ከጠቆመው በምስል የተደገፈ መረጃ ጋር አካቶ ተከታዩን ዘገባ አሰናድቷል። መንግስት በአሸባሪነት የፈረጀውና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል በደቡብ ወሎ ዞን ወረባቦ አካባቢዎች ከነሐሴ 24 ማምሻ እስከ ነሐሴ መጨረሻ ባሉት ጊዜያት ውስጥ ወታደራዊ ጥቃት መሰንዘሩን የአካባቢው ነዋሪዎች በስፍራው ለተገኙ መገናኛ ብዙሃን ባለሙያዎች ተናግረዋል። በዚህም አስከፊ ሰብዓዊ ጉዳት መድረሱን ነው የገለጹት። አንዱ 018 ቀበሌ ነው። በቀበሌው የገላና ጎጥ ነዋሪዋ ጦይባ መሐመድ ሰርጎ በመግባት አካባቢውን ተቆጣጥሮት የነበረው የህወሀት ኃይል የ22 ዓመት የትዳር አጋራቸውን እንደገደለባቸው አመልክተዋል። ገበሬ ነው አረም ነው ሄደው ልጆቹን ይዞ ዶሮቹን ይዞ ከብት አሰረበት አሯሯ ጠውድ የፍታው ነው ከገደሉት ሄደው ያው ጨርቁን እንጂ ሌላ ያለ ጨርቁን አያገኙ ሌላ ያለ ወንድሞቹ በዛ ቢሄዱ በዚ ቢሄዱ አይዶባቸው ቶስ ወንድ ልጅ አንድ ሴ ልጅ አለው አንድ ስርቤን ነው አንዱ ከብት እንዲሁ ቀረው መራሩ ገበሬ ተግብርና በቀል ሌላ ያቅም ሌላ ነገር አያቅም የእድሜ ባለጸጋ እናቴ ተገድላ ላውሬ ተዳርጋለች የሚሉት ደግሞ የዚሁ ቀበሌ ነዋሪ አይሻ ሰይድ ናቸው። እዚህ ጎራው ላይ ነበር የምታይው፣ ጎራ ላይ በጣም ተኩስ አበዙብን። እኛ ሸምጠናለፍ። እናቴ ግን ትልቅ ትልቅ ሰው ነበረች እና እኛ ህፃን ልጅ ይዘናል። ወደ ጎርባ ገባን። እሷ ተኋላ ቀረችብን። ከዛን ሰዓት በጣም አፍነውን ነበርና እኛ እየተጨናነቅን፣ እናታችንን ተገንጥላ ቀረች። ወዲያ ወደ ጎረም ወደ ቢስቲና ተቃናንኛ እዚህ እንደወደቀች ነገሩ ስንመጣ ተተረጋጋ። ሞታ ጅበሳት ከጣለ ልብሷን እና አንዳንድ አጥንት ልብሷ ጋር ነው ያገኘው። የቀበሌው አስተዳዳሪ ሰይድ መሐመድ በአካባቢው ከአስራ አራት ሰዎች በላይ መገደላቸውን ጠቁመው የቆሰሉና ታፍነው የተወሰዱ መኖራቸውን አክለው አብራርተዋል። የህወሓት ሰራዊት ወደ እኛ ቀበሌ የገባው ሳምንት እሑድና ሰኞን እኛ ቀበሌ ላይ ገብቶ ተወሰነ ሶስት አራት ክፍል ቆይቷል። በዛን ጊዜ እንግዲህ ያው ከፍተኛ የሆነ ጉዳት አድርሷል። አስራ አራት ሰዎች ንጹሐን ዜጎች ህይወት አልፏል። አንዲ አካል ጉዳት የደረሰበት ቁስለኛ አለ። አንዲ ተማርኮ የህድ ጸጥታ አካል የሚኒሻ አካል አለ። ከሟቾቹ አብዛኞቹ በቅርብ የሚያውቋቸው የተወሰኑት ደግሞ የስጋ ዝምድና ያላቸው እንደሆኑ ነው አስተዳዳሪው የገለጹት። ሰዎች ስለሆነ ብዙዎቹ ናቃቸው ያለሁኝ የኔ የወንድሜ ልጅ መሐመድ ፈንታው የሞታለ ዜማል የሱፍ፣ እንድሪስ አዲም፣ እንድሪስ ይማን፣ ሸሪፍ ሴን፣ ሸሁ ሀሰን፣ ሽኩር ባሻ፣ ብራሂም ሰይድ የሚባሉ እነዚህ እንግዲህ በዋናነት ከማቃቸው ውስጥ እነዚህን ነው በጎላ ደረጃ ማቃቸው ተመኑ ሞር የሞተች ያለ የወረዳው ዋና አስተዳዳሪ ካሊድ መሐመድ አሸባሪ ሲሉ በጠሩት አካል የወረዳው ስድስት ቀበሌዎች ወረራ ተፈጽሞባቸው እንደነበር ለአሜሪካ ድምጽ ሬዲዮ አስታውቀዋል። እኛ ጋር ዜሮ አስራ ስምንት ነው የመጀመሪያው የገባው። ዜሮ አስራ ስምንት ቁል ነው የሚባለው ቀበሌ ነው የገባው። ከዛ ወደዛ ግዛት እያስፋፋ ዜሮ አስራ ዘጠኝ ዜሮ ሀያ አካባቢ ላይ ገብቶ ከዜሮ ዘጠኝ እና ስምንት አድርጎ ዜሮ ሰባት ደርሶ ተመለሰው ማለት ነው። ወረራውን የፈጸመው አካል በወሰደው ወታደራዊ እርምጃ እስከ ሰላሳ የሚደርሱ ንጹሀን ሳይገደሉ አልቀሩም ይላሉ አስተዳዳሪው። በእነዚህ ቀበሌዎች ላይ ያው በተለይ ዜሮ አስራ ስምንት ላይ በሰው ህይወት ላይ ከፍተኛ ጉዳት አድርሷል። ከአንድ ቀበሌ ራሱ ከንጹሀን የሆኑ ዜጎች ከአስራ አራት እስከ አስራ ስምንት የሚሆነው አካባቢ አንድ ቀበሌ ላይ ዜሮ አስራ ስምንት ላይ የገደለበት ሁኔታ ነው ያለው። ሌሎቹም ቀበሌ ላይ እንደዚህ ሶስት አራት ነው። በጥቅሉ ከሀያ አምስት ከሰላሳ አካባቢ የሚሆኑ ሰዎች ቸውን ያጡበት ሁኔታ ነው ያለው። ያለ አግባብ ንጹሀን ዜጎች የሆኑ ከምንም ጋር የማያገናኛቸው ማለት የሟቾች አስክሬን እንዳይቀበር እስከ መከልከል ተደርሷል የሚሉት አስተዳዳሪው ድርጊቱን ሰብአዊነት የጎደለው ሲሉ ኮንነውታል። ለመቅበር አልተቻለም። እንደውም አንዱ የወንድሙን አስክሬን እንኳን እንዳይጠብቅ ነው የተደረገው። በአግባቡ አንስቶ እንዳይሰጥርና ና እንዳይቀበር የተደረገበት ሁኔታ ነው ያለው። አንድ እንትን እንደዚሁ ሴት ናት። ጅብ የበላበት ሁኔታ ና ለመገለጫ በቃ አካሏ ና ጨርቋ የተገኘበት የተወሰነ አካሏ ብቻ የተገኘበት ሁኔታ ና ኢሰብአዊ የሆነ ድርጊት ነው እንግዲህ የተፈጸመው። ያንን ሁሉ ዘግናኝ የሆነ ነገር ነው እኛም ሄደን በቦታ ላይ ያየነው የተመለከትነው ከምንም ጋር የማያገናኛቸው አካላቶች ከብልጽግና ፓርቲ ጋር እንኳ ግንኙነት አላቸው ብለ የማትላቸው አባል እንኳ ያልሆኑ አካላቶች። አካባቢዎቹ አሁን አንጻራዊ ሰላም ቢሰፍንባቸውም ወራሪ ያሉት አካል በአጎራባች ወረዳዎችና ዞኖች እንደሚገኝ ገልጸዋል። አሁን በአካባቢው እንግዲህ አንጻራዊ ሰላም አለ፣ ከኛ ቀጠና ላይ ወጥቷል። ያው ግን በጎረቤት ወረዳዎቻችንና ቀበሌዎቻችን ላይ ጥላት ያለበት ሁኔታ ነው ያለው ኛ ያው አካባቢው አርሶአደሩም ማህበረሰቡም በዚህ ልክ ራሱን አዘጋጅቶ እንዲጠብቅ አካባቢ እንዲከላከል እያደረግን ያለንበት ሁኔታ ነው ያለው። የሀገር መከላከያ ሰራዊት የአማራ ልዩ ኃይልም በአቅራቢያችን ሰሜን ወሎ አካባቢ ድንበርተኛ ነን እኛ በዛ አካባቢ ላይ ያለበት ሁኔታ ነው ያለው። በዚህ ልክ ነው ያለው እንግዲህ እኛ ወረዳ ላይ አሁን ጥላት አለ ብለን አንልም። ከኛ ወረዳ ለጊዜው ወጥቶ ሂዷል። ሁለት ሳምንት ባልሞላ ጊዜ ውስጥ ህወሀት ከጅምላ ግድያ ጋር ስሙ ተያይዞ ሲነሳ የአሁኑ ለሁለተኛ ጊዜ ነው። ነሐሴ ሀያ ስድስት እና ሀያ ሰባት በሰሜን ጎንደሯ ዳባት ወረዳ ጭና ቀበሌ ህወሀት ሁለት መቶ ንጹሀን ሰዎችን በግፍ ገድሏል ሲሉ የፌዴራሉና የአማራ ብሔራዊ ክልላዊ መንግስት እንዲሁም የተጎጂ ቤተሰቦች መግለጻቸው ይታወሳል። የህወሀት ቃል አቀባይ ጌታቸው ረዳ ግን ክሱን በማስተባበል በምዕራብ ትግራይ ህዝብን በጅምላ በመፍጀትና ሴቶችን በመድፈር ክልሉን መልሰው ከ ከሰዋል ። ተዋጊዎቻቸው ንጹሐንን ገድለዋል የሚለውን ክስ በቲዩታቸው ያስተባበሉት ቃል አቀባዩ ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንጠይቃለን ነበር ያሉት። ከቀናት በፊት ለጋዜጠኞች መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ቢለኔ ስዩም ደግሞ ህወሀት በደረሰበት ወታደራዊ ሽንፈት ምክንያት ንጹሐን ዜጎችን እየተበቀለ ነው ሲሉ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።